የዩናይትድ ስቴትስ ህግ አውጪዎች ከሳህራ በታች ባሉ አንዳንድ የአፍሪካ ሀገሮች ወደ ኋላ እየተንሸራተቱና እየተሸረሸሩ ሄደዋል ያሏቸውን የዲሞክራሲና የዲሞክራሲ ተቋማት በአፍሪካ የኢኮኖሚ እድገት እንዲሁም በጤናና በትምህርት አቅርቦት ላይ የሚያስከትሏቸውን ችግሮች ለመመርመር የተሰየሙት የምክር ቤቱ ንዑስ ኮሚቴ አባላት በትላንትና ዕለት ተሰብስበዋል። የቪዮኤ ዘጋቢ ማርያማ ዲያሎ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ከሰሃራ በታች የሚገኙ የተለያዩ አፍሪካ አገሮች ከመሰረታዊ የዲሞክራሲ መርህ ርቀው እንደገና ወደ ኋላ እያፈገፈጉ ነው የሚሉት በዩናይትድ ስቴትስ ህግ አውጪ ምክር ቤት የአፍሪካ ጉዳዮች እንዲሁም የዓለም ጤና ሰብአዊ መብትና፣ የዓለም አቀፍ ተቋማት ጉዳዮች ኒውስ ኮሚቴ ሊቀመንበር ካረን ባስ ናቸው። ስለ ወቅቱ የአፍሪካ ዲሞክራሲ ሁኔታ እንዲህ ብለዋል። ዲሞክራሲያዊ ሂደቶችን ወደኋላ የመጎተቱ ነገር ነጻና ፍትሐዊ ምርጫዎችን ባለማድረግ ብቻ ሳይሆን የንግግር ነጻነትን መጣስ፣ መንግስትን የሚቃወሙና ተጠያቂ እንዲሆን የሚያደርጉ ተቃዋሚ ድርጅቶችን ማፈንና ማሰናከል፣ የሕግ የበላይነትን ማዳከም የመሳሰሉትን ያካትታል። ትናንት ረቡዕ በተካሄደው የህዝብ አስተያየት መቀበያ መድረክ ላይ ካረን ባስ ስልጣን ላይ መቆየት የሚፈልጉ መሪዎች በአብዛኞቹ የአፍሪካ ሀገሮች የምርጫ ህጎችን እየለወጡና ነጻነትን እየገደቡ ነው ብለዋል። እንዲህ ይላሉ ባስ፦ Most concerning is the situation in Tanzania, which I recently addressed. እጅግ በጣም የሚያሳስበው በታንዛኒያ ያለው ሁኔታ ሲሆን በምክር ቤቱ በቅርቡ ያስተዋወቅኩት ውሳኔ 1120ም ይህንኑ የሚመለከት ነው። አሁን በስልጣን ላይ ያለው መንግስት ተቃዋሚዎችን እያፈነ መሰረታዊ የንግግርና የመሰብሰብ ነጻነትን እየገደበ ስልጣን ላይ ለመቆየት በግልጽ እየሰራ ነው። በኮትዲቯርም ተመሳሳይ ሁኔታዎችን እየተመለከትን ነው። አስፈጻሚው አካል ዴሞክራሲን የሚያዳ ክሙ ተቋማትን ህጋዊ እያደረገና ለነሱም የተመቹ ጸረ ዴሞክራሲያዊ ህግጋትን እያወጣ ነው። ኮትዲቫር ውስጥ በቅርቡ በተካሄደው አመፅ ካለፈ ወር ጀምሮ እስካሁን ከአስር በላይ ሰዎች ሞተዋል። የ78 ዓመቱ አዛውንት ፕሬዝደንት ኤልሳኔ ኦታራ በዚህ ዓመት በምርጫው ላለመወዳደር የገቡትን ቃል አጥፈዋል። እሳቸውን እንዲተኩ በግል የመረጧቸው ሰው በድንገተኛ ልብ ህመም ባለፈው ሐምሌ ያረፉ በመሆናቸው እንደገና ፕሬዝደንቱ ራሳቸው ተመልሰው ቦታውን በመያዝ የፓርቲያቸው እጩ ሆነው ለምርጫው ቀርበዋል። በዩናይትድ ስቴትስ ምክር ቤት ቀርበው ምስክርነታቸውን የሰጡት ባለሙያዎች ወደ ኋላ እየተንሸራተተ የሄደው የዲሞክራሲ ሂደት የፈጠረባቸውን ስጋት ገልጠዋል። ከብሔራዊ ዲሞክራሲ ተቋም የዓለም አቀፍ ጉዳዮች ተወካይ ክሪስቶፈር ፋሙናዩ ለምክር ቤቱ እንዳስታወቁት እንደ ኤሮፓ አቆጣጠር በ1989 ከነበሩት የአፍሪካ አገሮች ውስጥ የዲሞክራቲክ ነጻነት አለባቸው የተባሉት ሁለት አገሮች ብቻ ናቸው። ከ20 ዓመታት በኋላ ሁለት ሶስተኛዎቹ አገራት ነጻ ወይም በከፊ ነፃ ተብለው የተመደቡ ቢሆንም አሁንም ግን እነዚያ የተመዘገቡ መሻሻሎች ተመልሰው እየጠፉ ነው ብለዋል። እንዲህ ይላሉ ክርስቶፈር። ቀደም ሲል እንደ ጥሩ ምሳሌ ተደርጎ ተወስዶ የነበረው የምዕራብ አፍሪካ ሁኔታም ወደ ኋላ እየተንሸራተተ ነው። ማሊ ከባድ መፈንቅለ መንግስት አጋጥሟት የነበረ ሲሆን በጊኒ ኮናክሪ እንዲሁም በኮት በሚካሄዱ ምርጫዎች እንደገና ለመወዳደር በሚፈልጉ መሪዎች ሳቢያ ከፍተኛ ውዝግብ ተነስተዋል። በመካከለኛው አፍሪካ ቀጠና አሁንም በዓለም ለረጅም ጊዜ አገዛዝና ስልጣን ላይ በቆዩ ሶስት መሪዎች እንደተያዘ ነው። ክሪስቶፈር እንደሚሉት አሁንም ስልጣን ላይ ያሉና ረዥም ጊዜ ስልጣን ላይ በመቆየት ከሚጠቀሱት መሪዎች መካከል የኢኳቶሪያል ጊኒ መሪ 41 ዓመት፣ የካሜሩን 58 ዓመት ሲሆናቸው የኮንጎ ብራዚልም አራት አስርት ዓመታት እየተጠጋቸው ነው። ነጻነትና ዲሞክራሲን እያጣጣሙ ያሉ የአፍሪካ ሀገሮች በጣም ጥቂት ናቸው። ከሰሃራ በታች ነጻነት ባለበት አገር ውስጥ የሚኖሩ አፍሪካውያን ዘጠኝ ከመቶ ብቻ ናቸው። በፍሪደም ሃውስ የአፍሪካ ነጻነት ጉዳዮች ፕሮግራም ድርጅት ዲሬክተር የሆኑት ጃን ቴመን እንደሚሉት በቅርቡ በወጣው ሪፖርት መሰረት በዓለም ላይ የዲሞክራሲ ስርዓታቸውን በማጣት ላይ ያሉ ወይም ዲሞክራሲ በከፍተኛ ሁኔታ እየቀነሰባቸው ካሉ አገሮች ውስጥ 12 የሚሆኑት የሚገኙት ከሰሃራ በታች Citizens bear the brunt of democratic backsliding. ወደኋላ ኋላ እየተንሸራተተ የሚሄደው ዲሞክራሲ የሚያመጣው ሸክም በዜጎች ጫንቃ ላይ ይወድቃል። ለምሳሌ በጊኒና ካሜሩን መንግስትን በሰላማዊ መንገድ የሚቃወሙ ሰዎች ጥቃት ይደርስባቸዋል። በኢትዮጵያና በቻድ ያሉት ደግሞ መንግስት ኢንተርኔቱን መዝጋት በፈለገ ቁጥር ፈጽሞ መጠቀም አይችሉም። የሲቪል ማህበራትና ቡድኖች እንቅስቃሴዎች በታንዛኒያና ብሩንዲ ከፍተኛ ገደብ ተጥሎባቸዋል። በናይጄሪያና ዚምባብዌ ጋዜጠኞች እስርና ማስፈራሪያ ይደርስባቸዋል። ምርጫን በሚመለከት በእርግጥ ተስፋ የሚሰጡ አንዳንድ ምልክቶች እንዳሉ ደግሞ የሚናገሩት የመከላከያ ተቋማት ተንታኝና ተመራማሪ የሆኑት ዶክተር ዶሪና ኤቤኮ ናቸው። እንዲህ ይላሉ። የኬንያ ሲቪል ማህበረሰብ ዜጎች ማጭበርበር፣ ማስፈራራትና የመሳሰሉ ጥቃትና ችግሮችን ሲመለከቱ እየቀረጹ የሚልኩባቸው መንገዶች ነበሯቸው። ለዚህም ጀማሪ የነበሩ ሲሆን በአፍሪካም ብዙዎች ይጠቀሙበታል። በምርጫ ወቅትም በዚያ መንገድ የሚመጡ መረጃዎች በማዕከል የሚጠናቀሩበት ክፍል የነበረ ሲሆን በዚያ ምክንያት የረገቡ ብዙ ውጥረቶችም ነበሩ ተያይዘው የተዘረጉት የጎንዮሽ ትይዩ የድምፅ አሰጣጦችም በይፋ የሚሰጡ የምርጫ ድምፅ ውጤቶችን ትክክለኛነት ለመቆጣጠር አግዘዋል በአፍሪካ በተለይም በጋና ሴኔጋል ሞሪሸስ ቦትስዋና እና ደቡብ አፍሪካ ተመሳሳይ የሆኑ ተስፋ ሰጪ ሁኔታዎች መኖራቸውንም ዶክተር ዶሪና ተናግረዋል ለአሜሪካ ድምጽ ራዲዮ ደረጀ ደስታ